ኢትዮጵያ በአፍሪቃ ህብረት የሶማሊያ ተልእኮ አሚሶም ስር የሰላም ማስጠበቅ ተልእኮ የሚያከናውኑ ወታደሮችን ልትልክ ነው። የሶማሊያ ግጭት ከተጀመረ አንስቶ ኢትዮጵያ በአፍሪቃ ህብረት ስር ወታደሮች ስታሰማራ ይህ የመጀመሪያ ይሆናል። እስክንድር ፍሬው ከአዲስ አበባ ዘገባ ልኮልናል። ሶማሊያን ለአጭር ጊዜ ባስተዳደረው የሰላማዊ ፍርድ ቤቶች ህብረት እንቅስቃሴና ዛቻ ግልጽና ወቅታዊ አደጋ ተደቅኖብኛል ያለችው ኢትዮጵያ ወታደሮቿን ወደ ጎረቤት ሀገር የላከች የመጀመሪያዋ አፍሪካዊት ሀገር ነበረች። እነዚህን ወታደሮች ካስወጣች ከጥቂት ጊዜ በኋላም የአልሸባብን ስጋት ለማስወገድ በሚል ወታደሮቿን ወደ ሶማሊያ ልካ ቆይታለች። አሁን ለመጀመሪያ ጊዜ ደግሞ በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ስር በሰላም ማስጠበቅ ተልእኮ የሚሰማሩ ወታደሮችን እንደምትልክ ህብረቱ አስታውቋል። የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስማልቸ ሩጊ እንዳሉት የኢትዮጵያ ወታደሮች መምጣት በዚያ ያሉትን ሰላም አስከባሪዎች ቁጥር ወደ 22 ሺ ያደርሰዋል። ኢትዮጵያ የምትልካቸው ወታደሮች ቁጥር 3 ሺህ ሊሆን እንደሚችልም ኮሚሽነሩ ጠቁመዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በስልክ ለቪኦኤ ሲናገሩም ኢትዮጵያ በአሚሶም ስር ወታደሮቿን ወደ ሶማሊያ እንደምትልክ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ